ዛሬ በተካሄደው በዓለም ዝነኛው የቦስተን ማራቶን የሴቶችን አጸደ ባይሳና ትርፊ ነገሪ፣ የወንዶቹን ለሚ ብርሃኑ፣ ለሊሳ ደሲሳና ጸጋ አሸንፈዋል። ዝርዝሩ አለን 16ሚ በእግር ኳስ የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር የመጀመሪያ ጨዋታዎች በሳምንቱ ማብቂያ ተካሂደዋል። በሰባት ጨዋታዎች አስራ አምስት ጎሎች ተመዝግበዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። አሁን ከመሸ ከሁለት ሰዓት በፊት ባበቃው አንድ መቶ ሀያኛው የቦስተን ማራቶን የኢትዮጵያ አትሌቶች በሁለቱም ጾታዎች ድል ተቀዳጅተዋል በወንዶቹ ከአንደኛ እስከ ሦስተኛ ተከታትሎ በመግባት ታሪክ የሠሩት የኢትዮጵያ ሯጮች አንደኛ ለሚሀይሌ ብርሃኑ ሁለተኛ ያለፉት ሁለት ዓመታት ሻምፒዮን ሌሊሳ ዴሲሳ እንዲሁም ጸጋይ ናቸው በሴቶቹም ሁለቱን ቀዳሚ ስፍራ ወስደዋል አንደኛ አጸደ ባይሳ ሁለተኛ ትርፊ ነገሪ ሆነዋል ቀዳሚዎቹ ዋንጫና የ150 ሺህ ዶላር ሽልማት ሲያገኙ ሁለተኛና ሦስተኛ የወጡት ሜዳሊያና የ75 እንዲሁም የ40 ዶላር ቼክ ተቀብለዋል። ያለፈው ዓመት የሴቶቹ ሻምፒዮን ኬንያዊቷ ካሮላይን ሮቲች ዛሬ አልሆነላትም፣ አቋርጣ አለመውጣት ተገዳለች። በዛሬው ውድድር ላይ ከሃምሳዎቹም የዩናይትድ ስቴትስ ክፍለ ግዛቶችና ከ81 ሀገሮች የመጡ ሯጮች ተሳትፈዋል። በጠቅላላው 30 ሺህ ሯጮች የተሳተፉበት ሲሆን የጸጥታ ጥበቃው ከመቼውም በበለጠ በሚታይና በማይታይ መልኩ ተጠናክሮ ታይቷል። ከሦስት ዓመት በፊት ቦስተን ማራቶን ላይ አሸባሪዎች ባደረሱት ጥቃት ሦስት ሰዎች ሞተው ከ260 በላይ እንደተጎዱ ይታወሳል። በ2013 ጥቃት እግሮቻቸውን ያጡ ሁለት ሯጮችም ዛሬ ለመጀመሪያ ጊዜ በውድድሩ ተሳትፈዋል። አጸደ ባይሳ በውድድሩ ማብቂያ ላይ በሰጠችው አስተያየት የዛሬውን የቦስተን ማራቶን ለመጪው የሪዮ ኦሎምፒክ ዝግጅቷ እንደሚረዳት አስረድታለች። ኦሎምፒክ ዶንተይን ቦስተን ማራቶን ባየ ዋና ዶርጎሚ ቡድናት ሌቶት ንበቤ ከምቶት ብይ ባየ ዋን ትርማት ቦስተን ማራቶን በአብዛኛው የሚታወቀው ፈጣን ጊዜ በማስመዝገቢያ አመችነቱ ሳይሆን በመሮጫ ጎዳናው አስቸጋሪነት ነው። ዳገትና ቁልቁለት ይበዛዋል። ለዚህም ነው አሸናፊዎቹ የገቡበት ጊዜ ብዙም ማራኪ መስሎ ያልታየው። በሌላ የአትሌቲክስ ስፖርት ዜና ወደ አዲስ አበባና አስመራ እናመራለን። በቅድሚያ ገዛ ህንጽዮን መስቀል። ከአዲስ አበባ አምስተኛ የኢትዮጵያ አትሌቲክስ ሻምፒዮና ከፊታችን ረቡዕ ሚያዝያ አስራ ሁለት አስራ ስድስት ሁለት ሺ ስምንት አመተ ምህረት ለተከታታይ አምስት ቀናት በአዲስ አበባ ስታዲየም እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የፌዴሬሽኑ ከፍተኛ ባለሙያ አቶ ስለሽዱ ስርዓት እንደገለጹት ሩጫ ውርወራና ዝላይን ባካተተው በዚሁ የሻምፒዮና የክለብና የክልል አትሌቶች ተሳታፊ ይሆናሉ። ለመጀመሪያ ጊዜ የዶፒንግ ምርመራ እንደሚደረግም ጠቁመዋል። አቶ ስለሺ የዘንድሮ ሻምፒዮና ለየት የሚያደርገው ደግሞ ለሪዮ ኦሎምፒክና ለሀያኛ አቴቶች ሻምፒዮና ተሳታፊ የሚሆኑ አትሌቶች የሚታዩበት በመሆኑ የመሸናነፍ ፉክክሩ ጠንካራ ይሆናል ብለዋል። ገዛይ ንጽዮም መስቀልን አመሰግናለሁ። ወደ አስመራ ስናልፍ አዲሱን ዘጋቢያችንን ብርሃነ በርሄን እናገኛለን። በኤርትራ እየተካሄደ ያለውን የቢሲክሌት ውድድር ዜና ይዟል። ሰላም ብርሃነ፣ መቀጠል ትችላለህ። የዚህ ዓመት የኤርትራ ዞር በሚል መጠሪያ የሚታወቀው የብስክሌት ውድድር ባለፈው ቅዳሜ ሚያዝያ ሰባት ሁለት ሺ ስምንት ዓመተ ምህረት ጀመረ። ይህ ሰንቅል ቻሌንጅ የሚል መጠሪያ የተሰጠው ውድድር የአንድ ነጥብ ሁለት የፈረስ ጉልበት ያለውና የአንድ መቶ አስራ ሶስት ኪሎ ሜትር ርቀትን የሸፈነ ውድድር ከፈሮ ተነስቶ ምጽዋ ከተማ ላይ ያበቃ ሲሆን ኤርትራውያን ተወዳዳሪዎች ከአንደኛ እስከ ሶስተኛ በመውጣት ውድድሩን በድል አጠናቀዋል። ተወዳዳሪዎች በሰዓት ሰላሳ ስምንት ነጥብ አምስት ኪሎ ሜትር ፍጥነት እየተጓዙ ያጠናቀቁት ውድድር ሚካኤል ሀብቶም በሁለት ሰዓት አምሳ ስድስት ደቂቃ ሰላሳ ሁለት ሰከን አንደኛ ሆኖ ውድድሩን ሲጨርስ አድሃኖም ዘሚካኤል በአንድ ሰከን ተበልጦ ሁለተኛ ሲሆን ሚሊዮን አማንኤል ደግሞ ሶስተኛ በመውጣት ተሸላሚዎች ለመሆን ችለዋል። ያለፈው እሑድ ሚያዝያ ስምንት ሁለት ሺህ ስምንት የቀጠለው ሁለተኛ ዙር ውድድር ቸርኪቶ ማሳዋ የሚል መጠሪያ እየተሰጠ ሆኖ የአንድ ነጥብ ሁለት ፈረስ ጉልበት ያለው ነው። ይህ በምጽዋ ከተማ ውስጥ የተደረገው የአስፋልት ውድድር አንድ መቶ አስራ ሰባት ነጥብ ሰባት ኪሎ ሜትር ርቀትን የሸፈነ ሲሆን ተወዳዳሪዎች በሰዓት አርባ ሁለት ኪሎ ሜትር ፍጥነት እየበረሩ ውድድሩን ጨርሰዋል። በዚህ ሁለተኛ መድረክ ውድድር ኤርትራውያን ተወዳዳሪዎች ተስፎ መቁባ ሚካኤል በሁለት ሰዓት ከአርባ ስምንት ደቂቃ ሀያ አራት ሰከንድ አንደኛ ሲሆን፣ ዮናታን ሀይሉ በተመሳሳይ ሰዓት ሁለተኛ ሜሮን ተሾመ ደግሞ በስድስት ሰከንድ ተበልጦ ሶስተኛ በመውጣት የመጀመሪያ ዞር ውጤታቸውን ደግመው አመዝግበዋል። የዚህ ዓመት የኤርትራ ዙር ላይ ከኤርትራ፣ ሱዳን፣ ሩዋንዳ፣ ግብጽ እንዲሁም አሞረ ቪታ ከተባለች የጣሊያን ክለብ እና ባይክ ኤድ ከተባለች የጀርመን ክለብ የመጡ አርባ አራት ተወዳዳሪዎች እየተሳተፉ ይገኛሉ። የሚቀጥለው ሶስተኛ መድረክ ውድድር የፊታችን ማክሰኞ ከባረንቱ ከተማ ተነስቶ ተሰነይ ከተባለችው ከተማ ላይ የሚጨርስ ይሆናል። ብርሃነ በርሄን ከአስመራ ለሪፖርቱ አመሰግናለሁ በመጨረሻ እግር ኳስ እንደገና ወደ አዲስ አበባ ይሆናል የምወስዳችሁ የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር የመጀመሪያ ጨዋታዎች በሳምንቱ ማብቂያ ተካሂደዋል በሰባት ጨዋታዎች አስራ አምስት ጎሎች ተመዝግበዋል ይላል በዛ አይን ጽዮን መስቀል በአዲስ አበባ ስታዲያም ኢትዮጵያ ቡና ኢትዮጵያ ንግድ ባንክ በተጨማሪ ሰዓት ዘጠና አምስተኛው ደቂቃ ላይ ነው በተሰጠ ፍጹም ቅጣት ምት አንድ ለባዶ አሸንፏል። የኢትዮጵያ ቡና ደጋፊዎች የስፖርት ክለቡን አመራሮች በየስማቸው እየጠሩ ያሰሙት የነበረው ተቃውሞና ውግዘት ከጨዋታው ይልቅ የተመልካችን ትኩረት ወስዷል። መከላከያ መብራት ኃይልን ብዙም ሳይቸገር ሁለት ለባዶ ባሸነፈበት ጨዋታ ፍሬን ሰለሞንና ማራኪ ወርቁ ናቸው ለመከላከያ ጎሎቹን ያስቆጠሩት። መከላከያ ሙሉ ነጥብ ይዞ መውጣቱ ከአስረኛ ደረጃ ወደ ስድስተኝነት ለመምጣት ችሏል። የመከላከያ አሰልጣኝ አቶ ገብረ መድን ሀይሌ ጉድናቸው ለማሸነፍ የቻለው የተጫዋቾች ለውጥ በማድረጋቸው እንደሆነ ተናግረዋል። ቅዱስ ጊዮርጊስና አዳማ ከነማ አልተሸናነፉም፣ አንድ ለአንድ አቻ ተለያይተዋል። እዚህም ላይ በደጋፊዎች መካከል በተጠፈጠፈ አምባጓሮ የድንጋይ መወራወር በተመልካቾች ላይ የመፈልከት አደጋ አስከትሏል። ወንበሮች ተነቃቅለዋል ተሰባብረዋልም። በርካቶች ሁለተኛ ወደ ስቴዲየም ድርስ እንደማይሉ ሲናገሩ ተሰምቷል አመሰግናለሁ ገዛን ጽዮን መስቀል ነበር ከአዲስ አበባ በዚሁ እናበቃለን ካለን ጊዜ አንጻር ሳምንት በተመሳሳይ ዝግጅት እንገናኝ እስከዚያው ሰለሞን ክፍሌ ነኝ ሰላም ደህና ቆይ